ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። አንድ አድርገን ጌታ፣ አንድ አድርገን፣ አንድ አድርገን አምላክ፣ አንድ አድርገን መለያየቱ ሕብረቱን ሰተኸን እኛ ሁላችንን አንድ አድርገን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መከፋፈል ፍጻሜ መጀመሪያ እስከ ዛሬ ስደተኛው ሲኖዶስ እየተባለ የሚጠራው ክፍል የአሪዞና የኔቫዳና የዩታ አሕጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ዮሴፍን የአንድነት ጸሎት ዝማሬ ነበር ያሰማናችሁ በአዲስ አበባው ቅዱስ ሲኖዶስ የዋሽንግተን ዲሲና የካሊፎርኒያ አሕጉረ ስብከት ሊቀጳጳስ ብፁዕ አቡነ ፋኑኤልም መልእክት አላቸው። እርቁ መቶ በመቶ ሰላማዊ በሆነ መንገድ እንደሚፈጸም አምናለሁ። ከኢትዮጵያ የመጡትም ሊቃነ ጳጳሳት እዚህም ካሉት ሊቃነ ጳጳሳት በእውነቱ በጣም አስተዋይ የሆኑ የረጉ አባቶች ናቸው ጥሩ አመለካከት ያላቸው አባቶች ናቸው። ሁሉም ነገ ሐምሌ 16 2010 ዓመተ ምሕረት። የእርቅና ስምምነቱ ሥነ ሥርዓት በጋራ ጸሎት ይጀመራል። ሁለቱንም ብፁዓን አባቶች አነጋግረናል። በምሽቱ ስርጭታችን ይዘናቸዋል። እሁድ ሐምሌ 15 2010 ዓ ም ጤና ይስጥልኝ የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። እንደምናመሻችሁ፣ ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ከተቃዋሚ የፖለቲካ ድርጅቶች ጋር ተወያዩ። በአንዳንድ የአገሪቱ አካባቢዎች ያለው ሁኔታ እንዲረጋጋና አንድነት እንዲሰፍንም የተቃዋሚዎችን ትብብር መጠየቃቸው ተመልክቷል። ለዝርዝሩ መለስካቸው አምሃ ተከታዩን ከአዲስ አበባ ድርሶናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከያዙ ወዲህ የመጀመሪያቸው የሆነውን ውይይት ዛሬ በጠቅላይ ሚኒስትር ጽህፈት ቤት በሀገሪቱ ከሚገኙ ተቃዋሚ ፓርቲዎች ጋር ማድረጋቸው ታውቋል። በዚህ ስብሰባ ከተሳተፉት መካከል አንዱ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ አበባ አካሉ ለቪኦኤ እንደገለጹት በኢትዮጵያ ውስጥ ይንቀሳቀሳሉ የሚባሉ የብሔር ወይንም የህብረ ብሔር የፖለቲካ ፓርቲዎች ብዙዎቹ ተገኝተዋል። እንደሳቸው አባባል እስከ ዛሬ ስማቸውንም ሰምተን የማናውቀው ድርጅቶች ተሳትፈዋል። በቅርቡ ለተቃዋሚ ፓርቲዎች ሁሉ የተደረገውን ጥሪ በመቀበል ከውጭ ከመጡት መካከልም የኦሮሞ ዴሞክራሲያዊ ግንባር ኦዴግ የአመራር አባላትም በስብሰባው ተካፍለው እንደነበረ አቶ አበበ ለቪኦኤ ገልጸዋል። በስብሰባው ላይ ከተነሱ ጉዳዮች መካከል በሀገሪቱ የተለያዩ ስፍራዎች የሚነሱ ግጭቶች የሚከተሉ መፈናቀልና አንዳንድ የአመፅ ድርጊቶች እንደነበሩም አቶ አበባ አስታውሰዋል። በውይይቱ መንስኤና መፍትሄ ናቸው የሚባሉ ሀሳቦች ተዳሰዋል። ያኮረፉ አካላትም በየቦታ ይህን ችግር እንደሚፈጥሩም ከተቃዋሚ ፖለቲካ ፓርቲዎችም ተነስተዋል። በተለይም ግጭቶቹ በሚነሱባት አካባቢ ያሉ የፓርቲ ተወካዮች ይህን ነገር አጽንኦት ሰጥተው አንስተውታል። እሳቸውም ያሉት ተባብረን ህዝቡ ወደ ሰላም እንዲመጣ ማድረግ ነው። ሌላው ባህላዊ የሽምግልና ሂደትን መከተልም ተገቢ ነው ብለው የአንዳንድ ሀገራትንም ምሳሌ አንስተዋል። አፍሪካ ውስጥ ያሉ ሀገራት በባህላዊ ሽምግልና ችግሮቻቸውን በመቀፈዝበን ወደ ብሔራዊ መግባባት ማምጣት ስለሚቻል የተቃዋሚ ጎራ ያላቸው ፖለቲከኞችም እቺ ሀገር ስትኖር ነው እና ሁላችንም የፖለቲካ ምህዳሩ ሰፍቶ የምንንቀሳቀሰው። ስለዚህ ሁላችንም አላፊነት አለበት፣ የመንግስት ብቻ አይደለም። እያንዳንዳችን በቦታው ላይ ህዝብ ርስ በርስ ተቻችሎ የሚኖርበት መንገድ ካመቻችሁ ጥሩ ነው የሚል ሀሳብ እሳቸውን መልሰዋል። የፓርቲ አመራሮችም ይህን ሀሳብ በሙሉ ሀሳብ ነው የደገፉት። በተሰብሳቢዎቹ ከተነሱ ጥያቄዎች መካከልም የሽግግር መንግስትን ስለማቋቋም የተመለከተው አንዱ እንደነበረ አቶ አበበ ተናግረዋል። የሽግግር መንግስት መቋቋም አለበት በሚለው ነገር ላይ እሳቸውን በሰጡት መልስ አሁን በዚህ ሁኔታ ውስጥ የሽግግር መንግስትን ሪፉ ለማለት አስቸጋሪ ሁኔታዎች እንዳሉ እነኚህ ችግሮች ግን የግድ ወደፊት ተቀራርቦ ሰርቶ ነገሮች በሚመቻቹበት ሰዓት መሆን የሚገባውን ነገር በሰራዊትና በህዝብ ፍላጎት ላይ ተመስረት ማድረግ እንችላለን ነው ምክንያቱም ገና ያልገቡም አካላት እንዳሉ ይታወቃል በተለይም ብዙፍ እንዳለ የሚነገርለት የአርበኞች ግንቦት ሰባት ውጭ ናለው እነኚህ ገብተዋል ሁሉንም ወደዚህ መጥተዋል ምን መደረግ አለበት የሚለው ነገር ግን ሊታሰብበት እንደሚገባ ተጠቁሟል። ጠቅላይ ሚኒስትሩ ያው እሳቸው በዚህ ሰዓት ውስጥ ይሄ መደረግ አለበት የሚል ግን ምላሽ መስጠት የሚችሉ አይደሉም ባለበት ሁኔታና፣ አሁን ግን ከወዲሁ ይህችን ሀገር ማረጋጋት፣ ህዝቡን አንድ ማድረግ የሚለው ነገር ቅድሚያ ሊሰጠው ይገባል የሚል አንድምታ ያለው ንግግር ነው ያደረጉት በስብሰባው ላይ ጠቅላይ ሚኒስትሩ። ተቃዋሚ ፓርቲዎቹ በእሳቸው አገላለጽ ተፎካካሪ ፓርቲዎቹ በሀገሪቱ ተጨባጭ ሁኔታ ላይ ያላቸውን አስተያየት ለመስማት የተዘጋጁ ስለነበሩ ስብሰባውን የከፈቱት በአጭር ንግግር ብቻ እንደነበረ ታውቋል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ የቀድሞ አማካሪያቸው የነበሩ አንድ ሰው ከሩሲያ ጋር ተመሳጥረው ይሰሩ እንደነበር ያሳዩ የምርመራ ምንጮችን አስመልክቶ አዲስ ይፋ የተደረገው የመንግስት የምርመራ ሰነድ የመንግስት መርማሪዎች የ2016ቱን የምርጫ ዘመቻቸውን ይሰልሉ እንደነበር አረጋግጣሉ። ፕሬዝዳንቱ በዛሬው ዕለት በትዊተር አማካኝነት ባስተላለፏቸው መልእክቶች እንደተለመደው በእጅጉ ተቀንሶና ተቀናንሶ ለሕዝብ ይፋ የሆነው ይህ ሰነድ ይህ ሰነድም ቢሆን ያለ ጥርጥር የፍትህ ሚኒስቴርና የፌዴራል ወንጀል ምርመራ ቢሮ የግለሰቦችን መረጃ የመመርመር ፍቃድ የሚሰጠውን ልዩ ችሎት አሳስተው እንደነበር ያረጋግጣል ብለዋል። የውጭ ሰላዮችን ለመከታተልና ና ለመመርመር ፍቃድ የሚሰጠው ልዩ ችሎት እንደ አውሮፓውያን የዘመን አቆጣጠር በ2016 በፕሬዚዳንት ኦባማ አስተዳደር ከፌዴራሉ የወንጀል ምርመራ ቢሮ የቀረቡለትን አራት የፍቃድ ጥያቄ ማመልከቻዎች እንዴት አሳሳች ነው ብለው ፕሬዚዳንቱ ማመናቸው ወይም ያመኑበት መሰረት ለጊዜው ግልጽ አይደለም ብሏል ዜናው። በዚያ የምርመራ ፍቃድ የስልክ መስመራቸው ተጠልፎ የተሰለሉት የአንድ ወቅት የፕሬዚዳንት ትራምፕ አማካሪ ካርተር ፔጅ በዚሁ ምርመራ ውጤት ለሩሲያ የሚሰሩ ሰላይ ናቸው በሚል ተጠርጥረዋል። ይሁን እንጂ እርሳቸው አይደለሁም ሲሉ በተደጋጋሚ ማስተባበላቸውም ይታወቃል። እስራኤል ቁጥራቸው 800 የሚደርስ ባለነጭ ቆብ የአደጋ ጊዜ ሰራተኞችና ቤተሰቦቻቸውን ከሶሪያ አወጣች። የእስራኤል መከላከያ ሚኒስትር በትዊተር አማካኝነት ባስተላለፈው መልእክቱ ሲቪሎች ናቸው ሲል ያስታወቃቸውን የአደጋ ጊዜ ሰራተኞች በትላንትናው ዕለት ነው በአውቶቡስ አሳፍሮ በእስራኤል ፖሊስና በተባበሩት መንግስታት ተሽከርካሪዎች አጅቦ ወደ ዮርዳኖስ ያሸጋግረው። በማዕከላዊ ሶማሊያ አንዲት የአስር ዓመት ዕድሜ ያላት ልጃገረድ በግርዘት ወቅት በደረሰባት ከፍተኛ የደም መፍሰስ አደጋ ህይወቷ ማለፉን ከአደጋው በኋላ ሕይወቷን ለማትረፍ ጥረት ሲያደርጉ የነበሩ ሐኪሞች አስታወቁ። ፕሬዚዳንት ሳልቫ ኪርና ተቀናቃኛቸው የተቃዋሚ መሪ ሪክ ማቻር የመሪነት ብቃት ማሳየት ተስኗቸዋል ስትል ዩናይት ስቴትስ የደቡብ ሱዳንን የሰላም ሂደት አቅጣጫ ያሳሰባ መሆኑን አስታወቀች። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሐምሌ 15 2010 ዓ ም ምሽት ፕሮግራም ነው። ዶክተር አብይ አሕመድ ጠቅላይ ሚኒስትር ሆነው አሜሪካን ሊረግጡ ሦስት ቀናት ብቻ በመሃል ቀሩ። ዝግጅቱ ምን ይመስላል? ጁላይ ኤትን ታላቅ መሪ ተቀብለን የሚያራምዱትን ፖሊሲ የተሸከሙትን ራዕይ እኛም እንደ ሕዝብ ተከትለን የምንቀበልበትን በኢትዮጵያ ሀገራችን ያለውን ደግሞ ትግል አብረን የስራውን ሁሉ መንገድ አብረን በስራ የምንሳተፍበት መንገድ የምንወያይበት ጊዜ ይሆናል ብለን በጉጉት የምንጠብቀው ጊዜ ነው። እስካሁን ባለው ዝግጅት የአዳራሹ እስካሁን ድረስ ከዓለም አለቅ በስተቀር በየቀኑ ይሰበሰባሉ፣ በየቀኑ ይሰራሉ። ይሄ ለውጥ ስር እንድሰድ ነው የምንፈልገው። ከዚህ አንጻር ነው ሁሉ ሰው ማህበረሰብ በደስታ እየተሳተፈ ያለው። እስካሁን ያጋጠመን ምንም አይነት ችግር የለም። የዋሽንግተን ዲሲ አቀባበል አብይ ኮሚቴ አባል አቶ አቤል ጋሼ፣ ሎስ አንጀለስ ከተማ የሚገኘው የኢፌዴሪ ቆንስላ ጀኔራል ኃላፊ አቶ ብርሃነ ኪዳነ ማርያም፣ እንዲሁም የሚነሶታው አቀባበል አብይ ኮሚቴ ሰብሳቢ አቶ ተሽቴ ዋቆን ነው የሰማችሁት። ስለየዝግጅቶቻቸው ያብራራሉ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መከፋፈል ፍጻሜው መጀመሪያ ነገ ሐምሌ 16 2010 ዓ ም ተስያት ወደ 30 ዓመታት ለሚጠጋ ጊዜ የዘለቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን መከፋፈል ማክተሚያ ይሆናል ተብሎ እየተጠበቀ ነው። ታሪካዊ ቀን ዛሬ እሁድ ሐምሌ 15 2010 ዓ ም የመለያየቱ የመጨረሻ ቀን መሆኑ ነው። የተያዘው ሁሉ ከሰመረ አይሰምርም ያለ ማንንም አልሰማሁም። ተከፋፍለው እስከ ዛሬ ከቆዩት የቤተ ክርስቲያኒቱ ሁለት ውግዘኛ ሲኖዶሶች አንዳንድ አባቶችን ጋብዣለሁ። ተዋወቋቸው። እሺ፣ እግዚአብሔር ስጥልኝ። አባ ፋኑኤል የዋሽንግተን ዲሲና ካሊፎርኒያ አካባቢ አህጉረ ስብከት ሊቀጳጳስ ነኝ።

ብፁዕ አቡነ ፋኑኤል አዲስ አበባ የሚገኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሲኖዶስ አባት፣ እንዲሁም ብፁዕ አቡነ ዮሴፍ በስደት የሚገኘው ሲኖዶስ አባት፣ በቅድሚያ ለጊዜያችሁ እጅግ በጣም አድርጌ ላመሰግን እወዳለሁኝ። ወደ ውይይታችን ስንገባ መቼም አሁን የእርቅ ዘመን ነው፣ የምህረት ዘመን ነው፣ የይቅርታ ዘመን ነው። በጣም ትልቅ ዜና ነው። በተለይ በተለይ ለብፁዓን አባቶች እንደናንተ ላሉ ለቤተ ክርስቲያኒቱ መሪዎች ትልቅ ጊዜ ትልቅ ዜና ሊሆን እንደሚችል አልጠራጠርም። እና ሀያ ሰባት የመከፋፈል ዓመታት፣ ሀያ ሰባት የመለያየት ዓመታት፣ ሀያ ሰባት የጥርጣሬ ዓመታት እንደዚሁም ጥላቻን በብዙ መንገድ ሊዘሩ የሚችሉ ወደ ሰላሳ ዓመታት የአንድ ሙሉ ሰው ዕድሜ የኢትዮጵያ ቤተ ክርስቲያን አሳለፈች። ስለ እነዚህ ስላለፉ ሀያ ሰባት ዓመታት ምንድን ነው የሚሰማችሁ እናንተ ብፁዓን አባቶች? ብፁዓ አቡነ ፋኑኤል እሺ፣ አመሰግናለሁ። አዎ፣ ባሳለፍናቸው ሀያ ሰባት ዓመታት የሚሰማኝ በመሰረቱ በእጅግ ታላቅ ሐዘን ነው የማስባቸው። አንድ ቤተ ክርስቲያን በሁለት ተከፍላ በአባቶች መካከል መግባባት ጠፍቶ ብዙ ጊዜ አጥፍተናል፣ ብዙ ጊዜ አባክነናል። በመሰረቱ ይሄ ችግር ሲፈጠር ቤተ ክርስቲያኗ ስትከፈል በሲኖዶስ ደረጃ እኔ መሆንኩ ብፁዕነታቸው በዚያ ኃላፊነት ላይ አልነበርንም ቢሆንም ግን ያው በአባቶቻችን የተፈጸመ ያው በእኛ የተፈጸመ ነው እኛ እንደፈጸም ነው ነው የምንመለከተው እና በጠቅላላ ያንን ያሳለፍነውን ጊዜ እኔ እንደው የጨለማ ዘመን ነው ብዬ የምለው። አሁን ደግሞ እግዚአብሔር ይመስገን እግዚአብሔር ስራውን እየሰራ ነው እና ጥሩ ጊዜ መጥቷል። ያሳለፍነውን ግን በአጭር እንደው ለማስቀመጥ በታላቅ ሐዘን የማስባቸው አመታት ነው ያሳለፍነው ብዬ እላለሁ። በአጭሩ ብፁዕ አቡነ ዮሴፍ አሁን እንግዲህ የሀያ ሰባት አመታት በልዩነት መኖር ብዙ ጉዳት ፈጥሯል ብዬ አስባለሁ። አንደኛ ራሱ የቤተ ክርስቲያኗን ልጆች ከፋፍሎ በምንም ሳንገናኝ ብዙ የቀየን ሰቦች አለን፣ እሱ ጉዳት ነው። በሁለተኛ ደረጃ ቤተ ክርስቲያኗ የምትፈልገውን ያህል እድገት እንድታገኝ አላደረጋትም። ትውልዱንም በጣም የጎዳ ነው። ሃይማኖትም ለማስተማር አስቸጋሪ ነው። አንዱ ሌላውን የሚነቅስበት፣ ሌላው ሌላውን የሚነቅስበት እና ክፉ የሆነ የሰይጣን አሰራር ቤተ ክርስቲያን የጎዳበት ዘመን ነው። በዚያም በተጨማሪ ደግሞ ህዝቡ ሀይማኖታችንን እየተወ ወደ ሌላ ሃይማኖት የሄደበት ነው። የሚ ክፍፍሉን በመጣን ሌላው ቤተ ክርስቲያን በተለያዩ መንገዳት የሁለት ሲኖዶሶች መከፋፈል ብዙ ሌሎችም ደግሞ ገለልተኛ ቤተ ክርስቲያን እያሉ ቤተ ክርስቲያን እንደ ሱቅ የሚከፈትበት ዘመን የሆኑ እና ቤተ ክርስቲያን ጠቅለል ባለ መንገድ ቤተ ክርስቲያንን በእጅጉ የጎዳ የሚያሳዝን አስከፊ የሆነ ለቤተ ክርስቲያኗም እንደ ሀገርም ሀገርን የጎዳ ትውልድንም የጎዳ ብዬ ነው የማስበው። ብፁዓን አባቶች ትልልቅ ሐሳቦችን ነው ያነሳችሁት። ብፁዕ አቡነ ፋኑኤል የጭለማ ዘመን ብለው ጠሩት። ብፁዕ አቡነ ዮሴፍ የሰይጣን አሰራር የነገሰበት ዘመን ብለው ጠሩት። ይህንን ዘመን መቼም ሕዝበ ክርስቲያን ከቅድስት ቤተ ክርስቲያን የሚጠብቀው ምሕረትን፣ ፍቅርን፣ መስማማትን፣ መዋሃድን ነው። ለምንም ለምድራዊም፣ ለሰማያዊም ፍላጎቱም ህልሙም ወደ ቤተ ክርስቲያን ወደ እናንተ ወደ ብፁዓን አባቶች ነው የሚመጣውና በእናንተ ዘንድ ብቻ ሳይሆን በምእመናንም ዘንድ በተለያዩ አጋጣሚዎች ሐሳባቸውን በሚገልጹ ምእመናን ዘንድ ከነዚህ ከገለጻችኋቸው ሁለት መገለጫዎች የሚያልፉ የሚዘሉ ጊዜ አይመስሉኝም ያለፉት 27ና 30 ዓመታት። ለማንኛውም ግን አሁን የእርቅ ዘመን እየመጣ ነው፣ የሰላም ዘመን እየመጣ ነው። የኢትዮጵያው ቅዱስ ሲኖዶስ ልኡካን ዋሽንግተን ዲሲ ገብተው እንግዲህ ድርድሩ ሊጀመር ነው፣ ውይይቱ ሐሳቡ ሊጀመር ነው። እናንተ ሁለታችሁም የዚህ የድርድር አካል አደላችሁም የውይይቱም አካል አደላችሁም። ነገር ግን በውስጡ የዘለቃችሁ እንደመሆናችሁ ራሳችሁም እንደገለጻችሁት ብፁዓን አባቶች እናንተ የምትናገሩት ነገር ፍሬ አለው፣ ለምዕመናንም፣ ለተወያዮችም፣ ለተደራዳሪዎችም። ስለዚህ ከምንጩ እንነሳና የችግርን ምንነት ማወቅ የመፍትሔው ግማሽ ነው እንደሚባለው፣ እስቲ ከስረ መሠረቱ ሂዱና፣ ምንድን ነው ምንጩ፣ ፈትሹልኝ። ምንድን ነው ቅድስት ቤተ ክርስቲያንን እንዲህ ከፋፍሎ ለሰላሳ ዘመን ያቆያት? ሳሁን ዮሴፍ በሏ፣ እሺ እግዚአብሔር ስልን፣ አባታችን በመሠረቱ ችግሩ ምንድን ነው በዚህ ያደረሳት የሚለው በዚህ በእኛ በኩል ሲነገር የቆየው አሁን እየተባለ ያለው ሁሉም የሚያውቀው ነገር የፖለቲካው አለመረጋጋት በወቅቱ የነበረው አንዱ የፖለቲካ አገዛዝ ወደ ሌላው ፖለቲካ አገዛዝ ሸፍ በሚያደረግ ጊዜ የፈጠረው ችግር ነው። መንግሥት ወደ ቤተክርስቲያን እጁን ጣልቃ ስላስገባና እንግዲህ ቤተክርስቲያንን በራሱ ፈቃድ በራሱ መንገድ እንድትሄድ ማዘዙ አንዱ ችግር እሱ ነው። ሁለተኛው ችግር ብዬ የማስበው ደግሞ እንደዚህ አይነት ፖለቲካው ወደ ቤተ ክርስቲያን ሲመጣ ፖለቲካውን ያለመመከት የአባቶችን ችግር ነው ብዬ ነው የማስበው። እና መንግስት ወደ ቤተ ክርስቲያን ሲመጣ፣ ፖለቲካ ወደ ቤተ ክርስቲያን ሲመጣ ይሄ ነገር ትክክል አይደለም ብለው አባቶችም ካህናቱም ይህንን ነገር ካለመከላከልና ካለመጋፈጥ የተነሳ የተፈጠረ ነው ብዬ ነው ማም እሺ። ብፁዕ አቡነ ፋኑኤል እሺ፣ እግዚአብሔር ይስጥልኝ። ይሄ የተነሳው ጥያቄ መቼም በጣም ሰፊ እና ጥልቅ የሆነ ትንተናን የሚፈልግ ጉዳይ ነው። ችግሩን ለማግኘት ወደ መነሻው ብንሄድ የግድ ያስገድደናል። መቼም የኢትዮጵያ ቤተ ክርስቲያን ትልቁ ችግሯ እንደ ችግር አድርገን የምንመለከተው ሁልጊዜም የመንግስት ጥገኛ ሆና መኖሯ ነው። በአስተዳደሯ ላይ ተጽዕኖ የሚያመጣባት እንደው ከመጀመሪያው ስንመለከተው አሁን እኛ ስድስተኛ ፓትርያርክ ነው የደረስነው። አንደኛውና ሁለተኛው ፓትርያርኮች ብፁዕ ወቅዱስ አቡነ ባስልዮስ እና ብፁዕ ወቅዱስ አቡነ ቴዎፍሎስ በቀዳማዊ ኃይለ ሥላሴ ዘመነ መንግስት የነበሩ ናቸው። በዛ ዘመን ያው ህገ መንግስቱም ንጉሳዊ አገዛዝ ስለነበረ ንጉሰ ነገስቱ የቤተ ክርስቲያኒቱ የበላይ ጠባቂ ናቸው ስለሚል በእንዲህ ሹመቶች በተለይ ወሳኝ የሆነው የፕትርክና ማዕረግ በሚሰጥበት ጊዜ የንጉሱን አዎንታ ይፈልጋል። ስለዚህ ይሄ በመሆኑ መንግስት ሲለወጥ ፓትርያርኩ ብፁዕ ወቅዱስ አቡነ ቴዎፍሎስ ላይ የደረሰው በንጉሱ አዎንታ ስለሆነ ጉዳዩ የተፈጸመው የሕዝብና ወይም የመላተ ጉባኤ በሲኖዶስ የሊቃውንቱ ሙሉ ለሙሉ አዎንታ ባለማግኘቱ መንግስት ሲያስወግዳቸው በሰማዕትነት ሲያርፉ ለውጥ ሲመጣ ያ ህዝባዊ የሆነው ከሕዝብ ጋራ ከሲኖዶስ ጋራ ያልመጣው ሹመት ሌሎቹን እንደ ግድ የለሽ ያስቆጥራል እና ያሸሻል ከጉዳዩ ከተቆርቋሪነት ያሸሻቸዋል። በዚህ ምክንያት ተጽዕኖ ፈጠረ ማለት በቤተ ክርስቲያኑ ላይ እንግዲህ ሶስተኛው አራተኛ ፓትሪያርክ እነዚሁ ደግሞ በደርግ ሥርዓት ውስጥ የተፈጸሙ ናቸው። ይኸውም እንግዲህ ሽግግር ሲመጣ እንዲሁ ቤተ ክርስቲያን በነፃነት ስላላስቀመጠች ችግሮች ሲፈጠራሉ። አሁንም አምስተኛው፣ ስድስተኛው ደግሞ ሲመጣ ደግሞ አሁን በዚህ ባለው በኢህአዴግ መንግስት ነው። እንደዚሁ ነው ይሄ ችግር። ስለዚህ ይሄ ጥገኝነት ጎድቷታል። ቤተ ክርስቲያኒቱም ደግሞ ቅዱስ ሲኖዶሷ ደግሞ ጥንካሬ የለውም። እውነት አባቶች ለመውቀስ ሳይሆን ጥንካሬ የለም። መንግስታት በተለዋወጡ ቁጥር እንዲህ አይነት ነገሮች በመንግስት ነው የሚመጡት ችግሮቹ። በእርግጥ ቤተክርስቲያኒቱም በተወሰነ ደረጃ የችግሩ ፈጣሪም አብራ ተካፋይ ናት ማለት ይቻላል። ብፁዕ ወቅዱስ አቡነ ቴዎፍሎስ ለእንዲህ አይነት ችግር ሲጋለጡ በመንግስት ብቻ አይደለም የቤተክርስቲያኒቱም የቤተ ክህነቱም እጅ አለ። ብፁዕ ወቅዱስ አቡነ መርቆሬዎስም ከስልጣን በሚወገዱበት ጊዜ ሙሉ ለሙሉ የመንግስት እጅ ነው አልልም፣ የቤተክርስቲያኒቱም እጅ አለ። እንዲህ አይነት ችግሮች የሚፈጠሩት የራሷ ጥንካሬ ባለመኖሩ ስለሆነ እኔ መቼም እነዚህ ያለፉት ጊዜያት ለዚች ቤተ ክርስቲያን ትምህርት ሆነው ለወደፊቱ ጠንካራ ሁና ከእንዲህ አይነት ነገር ጥገኝነት ወጥታ እራሷን ችላ በሁለት እግሯ መቆም አለባት። እነዚህ የተፈጠሩ ያለፉት በብፁ ቅዱስ አቡነ ቴዎፍሎስ ኋላም በብፁ ቅዱስ አቡነ መርቆሬዎስ የተፈጠሩት ነገሮች ትምህርት ሆነውን፣ ህዝቡም ይህንን ነገር አውቆት የቤተ ክርስቲያን ቀኑና ለምንዶት አውቆት በጋራ ሆነን ቤተ ክርስቲያንን ለመጠበቅ ትምህርት ይሆነናል እና ዋናው ነገር መማሪያ ሆኖናል። ጎድቶን አልፏል። ትልቅ የታሪክ ጠባሳ ሆኖ አልፏል። ነገር ግን ትምህርት ሆኖን ወደፊት ደግሞ እንዲህ አይነት ነገር እንዳይከሰ ቤተ ክርስቲያኒቷ ራሷን እንድትከላከል አቅም ይፈጥርላታል። ከመከራው ቤተ ክርስቲያን ተምራለች ብዬ አስባለሁ። ስለዚህ መፍትሄ የሚሆነ ለወደፊትም አንድና አንድ ቤተ ክርስቲያኒቱ ከእንዲህ አይነት ጥገኝነት ነፃ ወጥታ በራሷ መንገድ፣ በራሷ ቀኖና፣ በራሷ ስርዓት መሄድ መቻል አለባት። ይሄ ካልሆነ ነገ ጠዋትም ችግሩ ሊደገም ይችላል። ስለዚህ ይሄንን ቤተክርስቲያን እራሷን ፈትሻ ሲኖዶሷ ጠንካራ ሊሆን ይገባዋል። መፍትሄ የሚሆነው ያ ነው እና ችግሩ ከኋላ አሁን እኛ ብዙ ጊዜ የምናነሳው ተገደሉ፣ እንዴት ወረዱ፣ እንዴት ተሰደዱ፣ እንዴት ወጡ የሚለውም አለ። ስለዚህ ይሄ ሁሉ የጥገኝነት ነገሮች ስላሉ ነጻ መሆን አለባት ቤተ ክርስቲያኒቱ ብዬ አምናለሁ። እንግዲህ ሁለታችሁም ብፁዓን አባቶች በዚህ ሀሳብ ላይ ትስማማላችሁ? የፖለቲካ ጣልቃ ገብነት በመኖሩና ቤተ ክርስቲያኒቱ ያንን መመከት ባለመቻሏ ምክንያት እንደሆነ ትስማማላችሁ? አንድ አይነት ነው ሀሳባችሁ። ግን ለምን ብዬ ከጠየቅኩኝ አይቀር ለምን፣ ምን ነው ቅዱሳንና ብፁዓን አባቶች ይህ እንዲሆን ፈቀዱ? ምንድን ነው ለዚህ አይነት ክፍተት መጀመሪያውኑ ቢሆን ምክንያት የሆነው ምድራዊ ኀይል በዚህ ታላቅ በሆነ ሰማያዊ ሥልጣን ባለው መቅደስ እንዲገባ ለመፍቀድ ያ ቀዳዳ እንዴት ሊከፈት ቻለ? ለምን ልቦናቸው ክፍት ሆነ? ቅዱሳንና ብፁዓን አባቶች ለዚህ ምናልባት የሙስና ነገር ይኖር ይሆን? ምናልባት ሌሎች ለምድራዊው ሁኔታ መገዛት ይኖር ይሆን? እስከዛ ድረስ ሄዳችሁ ስልትፈትሹልኝ ትችላላችሁ? ብፁዕ አቡነፋኖዌል ይቀጥሉ። እሺ። አዎ አሁን እንደገለጽኩት እኮ ነው። በአሁን በገለጽኩት ምንድን ነው ቤተ ክርስቲያኒቱ ተጠግታ ስለኖረች በራስ መተማመን የሚለው ነገር የለም። ስለዚህ በራሷ ሙሉ ኃላፊነት እና ስልጣን አንድን ፓትርያርክ ካላስቀመጠች ያ ቅዱስ አባት በዛ ወንበር ላይ በሚቀመጥበት ጊዜ የሚያዳምጠው ያስቀመጠውን አካል ይሆናል። ሕዝብን አይደለም፣ ወይም ቤተ ክርስቲያኒቱን አይደለም። ይህ በግልጽ መታወቅ አለበት። በ ያ ከላይ ያለው የሚመጣው ድክመት እታች ድረስ ይወርዳል እና መሰረቷን ያናገዋል ስለዚህ ነው ይሄ ችግሩ ነበረ አለ። ነገር ግን ወደፊት እንዳይኖር እነዚህ ነገሮች ትምህርት ይሁኑን። እነዚህ ነገሮች ያሳለፍናቸው መከራዎች፣ ቤተ ክርስቲያን የተቀበለችው መከራ ትምህርት ይሁነን እንጂ ስጋ በመልበሳችን ያለው የስጋዊ ጠባይ እንደዚሁ ለወገን ማደር ለጥቅም ማደር እንደሚጠቀሱት አሁን እንደሚነሱት በሙስና እንዲህ የሚባለ ሁሉ የሚፈጠሩት አንድ ሰው ወደዛ ስልጣን ላይ የመጣበት መንገድ ይጠቁሟል፣ ያሳዩዋል ማለት ነው። አመጣጡ ነው። ስለዚህ እነዚህ ነገሮች እኛ አሁን ተምረን እግዚአብሔር እየረዳን ነው። ይሄ አንድነታችን ሲፈጠር ሁለቱም አንድ ሆነን ተጠናክረን ያለፈውን ትምህርት አድርገን ወደፊት በእውነቱ ሕዝባችንንም በድለነዋል ማለት ይችላሉ፣ በድለናል በእርግጥም ሕዝባችንን ይቅርታ ጠይቀን አንድነታችንን አጠናክረን ቀኖናችንን ፈትሸን የሚስተካከለውን አስተካክለን ራሷን ችላ እንድትሄድ እስካላደረግን ድረስ ወደፊትም አሁንም እንዳልኩት ይሄ ችግር ተመልሶ የሚመጣ ነው የሚሆነው። ስለዚህ ይሄ ሁሉ ስብስብ ነገር የተፈጠረው ራሷን ችላ ባለመጓዟ የተፈጠረ ነው። ባይነኝ ብ አቡነ ዮሴፍ አሁ እንግዲህ ጥያቄው በጣም በእውነት ጥሩ ጥያቄ ነው። ብፁዓን አባቶች እንዲያውም ብፁ የሚለው ስም ቅጽሉ ራሱ ብቃትንም እግዚአብሔር ጋር ያለንን ግንኙነትንም በጽናት የሚጠቁምን ነገር ነው። ንጽህናንም እና ጭምር ንጽህናንም ሁሉንም ነገር ብቁ ነው። ወደ እግዚአብሔር የቀረበ ነው እና እንደዚህ አይነት ሰው ቤተክርስቲያኗን ህልውናን ጠብቆ ማስቀጠል ግድ ይላል። ነገር ግን በየዘመኑ እነዚህ ነገሮች ሲደረጉ አይታዩም እና ልቦናቸው ለዚህ ለፖለቲካው ቶሎ ቦታ የሚይዝ የሚመስለኝ አንደኛ በቤተ ክርስቲያኗ ስልጣን የሚፈልጉ ሰዎች አሉ ይመስለኛል። ለምሳሌ ስናምን ሲፈለግ ወይም ደግሞ ፓትርያርክነትን ሲፈለግ አንዳንድ ጊዜ የመንግስት እርዳታዎች ይፈለጋል። የመንግስት እጅ እንዲገባ ይፈለጋል። በዚህ ምክንያት ለስልጣን ሲባል ትልቁን የእግዚአብሔርን ተቋም የእግዚአብሔርን ቤት ይዘማል፣ ሊወድቅ ይንገዳገዳል። መንግስት የሚገባው እነዚህም አንዱ ፓትርያርክ ወርዶ ሆነ የሾማለሁ ከሚል አንጻር። በሁለተኛ ደረጃ ደግሞ ከዚህ ጋር ተያይዞ የሚነሳው በሀገራችን መቼም ክፉ መንፈስ ክፉ የሆነ ነገር አለ ዘረኝነት የሚባል ነገር የአንዱ አካባቢ ፓትሪያሪክ እንዲሾም ጥረት ማድረግ የእኛ አካባቢ ፓትሪያሪክ ሲሆን የዚህ አካባቢ ፓትሪያሪክ ሲሆን የዚህ አካ እንዲህ አይነት ሽኩቻዎች ናቸው ቤተ ክርስቲያኗን የሚጎደል ልቦናቸውን ቶሎ እንዲጥላቸው የሚሆነው ስልጣንን ከመፈለግም አንጻር። ይሄ ደግሞ የአንድ እንደዚህ ምድራዊ ነገር በተመረኮዘ ከመደረገ አንጻር ሊሆን ይችላል። ሌላውም ደግሞ እንደዚህ አይነት ነገሮች ካልጠፉ ፍጹም መንፈሳዊነቱን ማግኘት አይቻልም እና ስሜቱ ሁሉ ምድራዊ ይሆናል። ከስልጣን ጋር የተያያዘ ስሜት ካለ በዚህ የተነሳም ደግሞ ገንዘብ ኢንቮልቭ ያደርጋል። ገንዘብንም ለማግኘት እነዚህ ነገሮች ሁሉ ተሰባስበው በቀላሉ ቤተክርስቲያን የሚጎዳሉ። የቤተክርስቲያን አባቶችም እነዚህን ምክንያት በማድረግ ብዙ ስህተት ይሰራል ማለት ነው እና እንዲህ እንዲህ አይነት ነገሮች መቆም መቻል አለባቸው። ቤተክርስቲያን ጎድተዋል፣ እዝ ጎድተዋል። ብዙ ነገር ችግር ውስጥ እንድንወድቅ አድርጎናል። እነዚህ ነገሮች ይታዩኛል። እንግዲህ በምንም ምክንያት ይሁን በምንም ምክንያት ብፁዓን አባቶች እንዲህ የከበዱ የእግዜር አደራ በእጃቸው ያለ ታላላቅ ሰዎች ቅድም እንደ ገለጻችሁት ምንም እንኳን ይሄ ችግር ሲፈጠር እናንተ በአካባቢው ባትኖሩም፣ እንግዲህ ለዚህ ለምድራዊው ድክመት ተጋልጠው የተገኙ መሆናቸውን ነው የሚያስረዳኝ። መቼም ከከባድ አክብሮትና ይቅርታ ጋር ነው ይህንን የማነሳው፣ እየሰጣችሁኝ ያለው ሐሳብ ግን ይሄንን የሚጠቁም ይህንን የሚያመላክት ነው። ለመሆኑ ይሄ ምድራዊው እጅ በቅድስት ቤተ ክርስቲያኒቱ ውስጥ መግባቱ በቤተ ክርስቲያኒቱ ቀኖና ላይ በቤተ ክርስቲያኒቱ ሕግ ላይ ያሳደረው ተጽዕኖ ያሳደረው ችግር በቀኖና ቤተ ክርስቲያንና በሕገ ቤተ ክርስቲያን ላይ የፈጠረው መከፋፈላለ መሠረቷን አናግቶታል። ሁለታችሁም ስማችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ነው። ሁለቱም ቅዱሳን ሲኖዶሶች በዚሁ ነው የሚጠሩት። ብጹዕ አቡነ ፋኑኤል። አዎ ምክንያቱም ሁለቱም ያው ኢትዮጵያውያን ነን፣ የኢትዮጵያ ቤተ ክርስቲያን ናት። ግልጽ ለማድረግ የተከፈለችው ቤተ ክርስቲያኒቱ የእምነት መከፈል ሳይሆን የአስተዳደር መከፈል ነው የደረሰባት። የሃይማኖት ልዩነት የለንም። የዶግማ የቀኖና ልዩነት የለንም። አንድ ነን ምንም አይነት ልዩነት የለንም። ነገር ግን የአስተዳደራዊው ችግር ነው የመጣው። ቀደም እንደተባለው በመካከል ፖለቲካው ስለገባ ቤተ ክርስቲያኒቱ ለሁለት እንድትከፈል አድርጓታል። ስለዚህ ይሄ የሃይማኖት ችግር አልፈጠረብንም። ነገር ግን እየቆየን ከሄደ በዚህ አይነት ከቀጠለ ደግሞ በእምነትም ክፍተት እየመጣ የቀኖናም ለውጦች እየመጡ ሊሄዱ ይችላሉ። በዚሁ በአሁን በአጭሩ ካልተቀጨ በእድሜ ብዛት። ያልተፈለጉ ነገሮች ሊከሰቱ ይችላሉ። በየትኛውም አካል ይሁንና ግን እኛ አሁን የሃይማኖት ልዩነት የለንም። ስለዚህ አሁን ለዚህ ነው የሃይማኖት ልዩነትን ስላልተፈጠረ ስለሌለ ነው ወደ አንድነት ለመምጣት ነገሩ የቀለለው። ሁለቱ ቅዱሳን አባቶች መካከል ያለውን ቀኖናዊ ጉዳይ ተመልክቶ መልካስ ይዞ ቤተ ክርስቲያኒቱን አንድ አድርጎ የመምራት ጉዳይ ነው የሚጠበቀው። ስለዚህ የእምነት ልዩነት የለንም። ሁለታችንም የምንጠራው በዚሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በሚል መጠሪያ ስም ነው የምንጠራው ማለት ነው። ብፁዕ አቡነ ዮሴፍ ልዩነትም ፈጥሯል የሚል ሀሳብ አለ። ልዩነትን ፈጥሯል የምለው ምንድን ነው፣ በየዘመናቱ እንዳየ ነው። የመንግስታት ተጽዕኖ ለቤተ ክርስቲያኗ ከፍተኛ የሆነ ችግር ፈጥሯል። ወደኋላ መለስ ብለን ቅድም እንደተነሳው ብፁዕ ቅዱስ አቡነ ቴዎፍሎስ መሞታቸው ሳይረጋገጥ በሕይወት እያሉ ነው አቡነ ተክለ ሃይማኖት ተሾሙ ይባል እና ይሄ በራሱ ልዩነትን እንደፈጠረ ነው። አሁንም ደግሞ የህዋት መንግስት ወደ ስልጣን በሚመጣበት ጊዜ በደርግ ዘመን የነበሩትን አቡነ መርቆሪዎስን አይ እኔ ከአሁን በኋላ ከሳቸው ጋር አልቀጥልም እንዳለው አቶ ታምራት ላይኔም እንደጻፉት በዚያ ምክንያት ያ የፖለቲካው ተጽዕኖ ወደ ቤተ ክርስቲያን ገብቶ በዛሬ በዘመናችን ሁለት ፓትሪያሪኮች እንዲኖሩ አድርጓል። ጾ ቅዱስ አቡነ መርቆሬዎስ፣ ጾ ቅዱስ አቡነ ማትያስ ሁለት ፓትሪያሪኮች ናቸው። ይህን ልዩነት የፈጠረው ምንድን ነው? የፖለቲካው ተጽዕኖ ነው እና ስለዚህ ቀኖና በእንደዚህ አይነት መንገድ ተጽፏል ወይ? አዎ እኔ ቀኖናው ተናግቷል ብዬ አስባለሁ። በአንድ ዘመን ሁለት ፓትሪያርኮች ካሉ የቀኖና መዛባት አለ ማለት ነው። ያንን ለማስተካከል በቅንነት በአንድ ዘመን ላይ የተፈጠረውን ችግር በመንግስትም ብቻ ነው ማለት አይቻልም። የቤተክርስቲያን አባቶችን ግትመት አለበት ይሄ እና ለአንድ ለቤተክርስቲያን አባቶች ወይም ደግሞ በዘመኑ የነበሩ የእንደዚያ የዚህ ነገር ተወቃሾች ናቸው ብዬ አስባለሁ። ምክንያቱም አንድ የቤተክርስቲያን አባት ወይም ደግሞ ቅዱስ ብለው የሾሙትን አባት ከመንበሩ ላይ እንዲወርድ አይሆንም ብለው መከላከል መቻል አለባቸው ብዬ አስባለሁ እና በዚህ ምክንያት የቀኖና ችግር ስላመጣ፣ መለያየት ስላመጣ፣ መከፋፈል ስላመጣ ይመስለኛል ለሀያ ሰባት አመት በልዩነት የቆየ ነው። በዚህ ውስጥ ደግሞ በሀይማኖት እውነት ነው፣ ምንም ልዩነት የለብንም። እንበዚህ መወጋገዙ አለ። ተወጋግዘን ነበር። አሁን እንግዲህ ይነሳል ብዬ ተስፋ አደርጋለሁ እና ሁሉ አንዳንድ ችግሮችን በጣም ጠባሳ ጥቁር ነጥብ ጥሏል፣ በቤተ ክርስቲያንም ጎድቷል እና ፖለቲካው በቤተ ክርስቲያኗ ላይ፣ በቀኖናውም ላይ፣ በአስተምሯም ላይ፣ በልጆቿም ላይ፣ በስርአቱም ላይ ከፍተኛ የሆነ ተጽዕኖ አሳድሯል ብዬ አስባለሁ። ብፁዕ አባታችን አቡነ ፋኑኤል ወደ እርስዎ ልመለስ። እስቲ ሁለቱም ክፍሎች የእርቀ ሰላም ጉዳይ የተጀመረው እኮ የእምነት ልዩነት ስላላመጣን ነው። የዶግማ በእኛ ውስጥ የእምነት ልዩነት የለም። ይህ አንድ አድርጎ የማስጓዝ ጉዳይ ነው። ነገር ግን ወደድንም ጠላንም ጊዜ ፈጥሯል። ሁለት ቅዱሳን ፓትሪያርኮች ተፈጥረዋል። በእኛ ፍላጎት የመጡ አይደሉም። ነገር ግን ጊዜ አምጥቶታል። ስለዚህ አንዱን ጥሎ አንዱን አንጠልጥሎ መሄድ አይቻልም። ስለዚህ ቀኖናችንም ሳይፋለስ እንዴት አድርገን እነዚህን ሁለት ቅዱሳን አባቶች ማስተናገድ ትችላለች ቤተ ክርስቲያኒቱ የሚለውን አሁንም እንግዲህ አባቶች የሚወያዩበት ምን ትመክራላችሁ እናንተ? አዎ እኮ ይሄ ነው እኮ አሁን ይሄ ይሄ ነገር ስለተፈጠረ ቤተ ክርስቲያኒቱ ሁለቱንም ቅዱሳን አባቶች በአንድ ዓይን በመመልከት በስርዓቷ ላይ በቅዳሴዋ ላይ በጸሎቶቿ ላይ የሁለቱንም ቅዱሳን አባቶች ስም በማንሳት የሁለቱንም ቅዱሳን አባቶች ቡራኬ በመቀበል ቤተ ክርስቲያኒቱ እነሱ ደግሞ አቅም ያለው ጉልበት ያለው ደግሞ የዕለት ከዕለት ስራውንም እያከናወነ እየተረዳዳ አንዱ ሲባርክ፣ አንዱ የዕለት ስራውን ሲሰራ ሲያስተዳድር፣ አንዱ ወደ ምስራቅ ሲሄድ፣ አንዱ ወደ ምዕራብ ሲሄድ እንዲያደረጉ ቤተ ክርስቲያኒቱ እነዚህ ሰዎች አረፍተ ዘመን እስከሚገታቸው ድረስ ቤተ ክርስቲያኒቱን በኃላፊነት ማገልገል አለባቸው። የትናንትናው ታሪካችን እንዲደገም አንፈልግም። አንተ ውረድ፣ ሌላ ፓትርያርክ እንሹ እንዲህ የሚለው ነገር ያ የቆሸሸ የተበላሸ ታሪክ ነው። ስለዚህ እነዚህ ሁለት ቅዱሳን አባቶች ግን በዘመናችን ተፈጥረዋል እስከ አረፍተ ዘመናቸው ድረስ አክብራ ቤተ ክርስቲያኒቱ የሚሰሩበት መንገድ ቤተ ክርስቲያኒቱን የሚያስተናግዱበትን መንገድ ይኸው አሁን የምክር የተያዘበት ጉዳይ ነው። ስለዚህ ሁለቱንም የምታስተናግድበት ይሄ እኮ ችግር በእኛ አይደለም የተጀመረው በሌሎችም ነበር። አሁንም ድረስ አለ፣ በአርመኖች አለ። አንዱን አንዱ ሀገር፣ አንዱን አንዱ ሀገር አስቀምጠው ያስተናግዷቸዋል። ቤተ ክርስቲያኒቱም እንደዚሁ ናት። አንዱ ቅዱስ አባት ኢየሩሳሌም ሊቀመጥ ይችላል፣ አንዱ ኢትዮጵያ ሊቀመጥ ይችላል። አንዱ አሜሪካ ቢቀመጥ፣ አንዱ ኢትዮጵያ ቢቀመጥ ዋናው ነገር አንድነት፣ ህብረት የሚለውን ነገር ፈጥሮ በሲኖዶሳችን በምናደርገው ጉባኤ ላይ እነዚህ ቅዱሳን አባቶች ቡራኬ እየሰጡ ስራውን ማከናወን ይቻላል። ምክንያቱም ባለፈው ስህተት ላይ እንደገና ደግሞ አሁን ሌላ ስህተት መጨመር አይገባንም። ለዚህ ሁለቱንም ቅዱሳን አባቶች የምታስተናግድበትን መንገድ አሁን የተያዘው እንግዲህ የአባቶች ጉባኤ ይሄንን ይፈተዋል ብዬ ጠበቃለሁ። እግ ብፁዕ አባታችን አቡነ ዮሴፍ እርሶስ ምን ይላሉ? እኛ አሁን በአንድም በሌላም ቤተ ክርስቲያኗ ለሀያ ሰባት አመት ተለያይታ ቆይታለች። በሀያ ሰባት አመት ውስጥ ቅድም እንዳልነው ብዙ ችግር ደርሶባታል። ይህ ችግር ለአንዴም ለመጨረሻ መቆም አለበት። እኔ አሁን የብፁ አቡነ ፋኑኤልን ሀሳብ እጋራለሁ። ምክንያቱም አሁን ባለንበት ሰዓት ላይ ቤተ ክርስቲያን አንድ ለማድረግ ወደ ሰላም የሚባለው መቼም ቤተ ክርስቲያን የክርስቶስን ሰላም ነው የምትሰብከው። የክርስቶስ ሰላም ደግሞ የሚቀበለውም የለም የሚሰጠውም፣ ራስ መስጠት ነው እንጂ መቀበል የሚባል ነገር የለም። መተው ነው የክርስቶስ ሰላም ምክንያቱም ራሱን ሲሰጥ ምንም ነገር እኛ አልሰጠን፣ ዝም ብሎ ነው መጥቶ ሰላማችን የሰጠን። እና ይህንን ሰላም ለማምጣት የአንድም በሌላም ምናልባት እነዚህ የተመረጡ አባቶቻችን ጉዳዩን ሊይዙት ይችላሉ። ግን እንደ አንድ ቤተ ክርስቲያን አባት የምሰጠው ሀሳብ ሁለቱንም ቅድም እንደተባለው ሁለቱም አባቶች ዘመናችን ላይ ፖለቲካውም አለመረጋጋት በመንግስትም ተጽዕኖ። አባቶችም ጥንካሬ ጉድለት በካህናቱም ጥንካሬ ጉድለት በማንኛውም ነገር ይሁን፣ እነዚህ አባቶች ዛሬ ላይ ሁለት አባቶች አሉን ብላ ቤተ ክርስቲያን መቀበል መቻል አለባት። እነዚህም አባቶች ሁለቱም ፓትሪያርኮች ናቸው ብላ ሪኮግናይዝ አርጋ ወደፊት ለሚሆነው ነገር ደግሞ ሲኖዶስ እየተወያየ የሚያደርገውን ሊያደርግ ይችላል። ግን አሁን የመጀመሪያው ነገር ይህንን ሪኮግናይዝ አድርጋ ሁለቱንም በእኩልነት ማስቀመጥ ለችግሩ ሁሉም መፍትሄ ነው የሚል የግል ሀሳብ አለኝ። ስለዚህ እዚህ ላይ የማነሳው ነገር ጠቅላይ ሚኒስትሩ የተናገሩትን ነገር ባነሳ በጣም ደስ ይለኛል። ልኡካኑን አናግረው ሲልኩ ከተናገሯቸው ነገሮች እናንተ ቁጭ ብላችሁ ችግራችሁን ተስማምታችሁ ተነጋግራችሁ መፍታት ካልቻላችሁ ስለ ፖለቲካ ማውራት አትችሉም የሚል ሀሳብ ነው ያስቀመጡ ይሄ በጣም ትልቅ ነገር ምክንያቱም፣ በልዩነት እያሉ ስለ አንድነት መስበክ የሚቻል አይመስለኝም። ካሁን በኋላ በልዩነት እየኖሩ ቤተ ክርስቲያንን ስለ ሰላም መናገር ስለ አንድነት መናገር ስለ ነጻነት መናገር ስለ መከፋፈል ማውራት ቤተ ክርስቲያን የምትችልበት ደረጃ ላይ ነ ብሎ ማለት በጣም ይሰብዳል። ተቀባይነቱም ያን ያህል ነው የሚሆነው። ስለዚህ አሁን የህዝቡንም ስሜት በመመልከት የመንግስትንም ድጋፍ በማየት አሁን በጣም ጥሩ ነው። እግዚአብሔር የተመሰገነ ይሁን። ስለ እውነት ለመናገር ይህንንም ግንዛቤ ውስጥ በማስገባት ቀኖና ነው እንጂ ሃይማኖት አልተቃሰል። የሃይማኖት ችግር የለብን። ቀኖና እኮ ቅዱስ ሲኖዶሱ ደግሞ ተሰብስቦ ሁለት ፓትርያርክ አደለም በሰሜን፣ በምስራቅ፣ በደቡብ፣ በምዕራብ አራት ፓትሪያሪኮች ሊኖሩን ያስፈልጋል ብሎ ሲኖዶስ ፖስ ማድረግም ይችላል፣ መብት አለ። ዶግማ አይደለም እና እንኳን ሁለት ፓትሪያሪክ መያዝ ቀርቶ ሌላም ማስተናገድ ይቻላል። ይህን ችግር ስለ ምጣዱ አይቋፍለት እንደሚባለው አይነት ነገር ስለ ቤተ ክርስቲያን አንድነት፣ ስለ ቤተ ክርስቲያን ህልውና፣ ስለ ትውልዱ ሲባል፣ ስለ ህብረት ሲባል፣ ስለ ሀገር ሲባል ይህ አንድነት በአንድም በሌላም መምጣት እንዳለበት በጣም አምናለሁ። በጣም አመሰግናለሁ ሁለታችሁንም። ለመሆኑ ብፁዕ አቡነ ፋኑኤል፣ ብፁዕ አቡነ ዮሴፍ እናንተ ሁለታችሁም ያላችሁት አሜሪካ ነው። በማንኛውም ጊዜ ቢሆን ሁለታችሁ ፍቅር በመሐላችሁ ጠፍቶ ስለ ሁለታችሁ ብቻ ነው አሁን እየጠየቅኩኝ ያለሁት ብፁዓን አባቶች ሳትነጋገሩ ቀርታችሁ ተገፋፍታችሁ ያሳለፋችሁበት ጊዜ አለ የምታስታውሱት? ብፁዕ አቡነ ዮሴፍ ቢመልሱ ደስ ይለኛል። ሆነ ብፁዕነትዎ። ሚገርምህ አቶ ሰሎሞን፣ እኔና አቡነ ሳሙኤል እንዲሁ ገጽ ለገጽ አንተዋወቅ። እኔ አውቃቸዋለሁ፣ አንድ ጊዜ አይቻቸዋለሁ እና ምንድን ነው በዚህ በምኖርበት በሀገረ ስብከቴ ላይ በአንድ ወቅት ችግር ተፈጥሮ ነበር እና ያንን እዚህ እሳቸው ደግሞ እንደ አጋጣሚ ቤተ ክርስቲያን አገልግሎት ሊሰጡ ህዝቡን ሊባርኩ ተገኝተው ነበረ እና በዚያን ሰዓት ደውለው አባቴ አይዞት፣ ነገ ያልፋል ሁሉም ነገር ይሄ ቤተ ክርስቲያን ፈተና እንደሆነ ነገ ሊያልፍ ይችላል የሚል ደውለው ሲያጽናንን አስታውሳለሁ። ስለሆነ ስለመናገር ለመናገር አረፋም ይሄ ነው። በሌላም ጊዜ ደግሞ እንዲሁ እየተደዋወን ከቅርብ ጊዜ ወዲህ ደግሞ እንደዚህ ይሄ ጉዳይ ሲነሳ ደጋግመን ተደዋውለናል እና በመካከላችን የአገልግሎት መንፈስ አለ። የፍቅር መንፈስ አለ። እንደው ይሄው ልዩነት የሚባለው ነገር እኮ በእውነት የለያየን ፖለቲካው ነው እንጂ ስንገናኝ ሰላም ማይበባል የለም። ሰው ሲሞት በልቅሶ በጸሎት በፍታት እንገናኛለን ከብዙዎቹ ጋራ። እና ይሄ እንደው ለመለያየት ዝም ብሎ እንደው የሆነ ነገር ነው። እንገናኛለን ለማለት ነው። ስንገናኝ እንጠያየቃለን ከሌሎችን ጋር ብፁ አባታችን አቡነ ፋኖኤል እኔ በመሰረቱ በውጭ ያሉት አባቶች አይደለንም። ከሊቀ ጳጳሳት ደረጃ ብቻ ሳይሆን እኔ ብፁ ቅዱስ አቡነ መርቆሬዎስንም እንደውም ቀደም ስል አሁን ባለሁበትም ማረግ ሳል ድረስ እየሄድኩም እጠይቅ ነበር በበዓላትም ጊዜ ቡራኪ እየሄድኩ እቀበል ነበር የተለያየንበት አሁን እኛ አብረን በአንድ ቤተ መቅደስ አገልግሎት ነው እንጂ መስጠት ያልቻልነው በዚሁ በተላለፈው ውብዘቱ ምክንያት እንጂ በግል ከብዙዎቹ አባቶች ጋራ አሁን በቅርብም ከተሾሙት ብፁዓን አባቶች እዚህ ከሀገር ቤት ጀምሮም ስለምንጠዋወቅ በክፉም በበጎም ነገር እንጠያየቃለን። አሁን ደግሞ ብፁነታቸው እንዳሉት በተለይ የዚህ የእርቅ ጉዳይ ከተነሳ ጊዜ ጀምሮ ደግሞ በየጊዜው እየተደዋወል ምን ማድረግ እንዳለብን የሚያቀራርበን መንገድ እንዳለ ምን መስራት እንዳለብን እያል እየተወያየን ነው ያለ ነው። ምክንያቱም ጉጉታችን ፍላጎታችን ቤተ ክርስቲያናችንን አንድ የማድረግ ጉዳይ ነው። ሌላ ህልም የለንም። ሌላም ዓላማ የለንም። ሌላም ጥያቄ የለንም። በእኛ ምክንያት ህዝቡን ተለያይቷል። ምንድ ነው አቶ ሶሎሞን አንድ ገር አሁን ኤርትራውያንና ኢትዮጵያውያን በጥቂት ግለሰቦች በኢትዮጵያን በኩል ሆነ በኤርትራን በኩል የግለሰቦች ፍላጎት ነው ሀያ አመት የለያየ የህዝብ ፍላጎት አለ ጦርነት ውስጥ የከተተን የግለሰቦች ጥያቄ ነው፣ የህዝብ ጥያቄ አይደለም። ያ ስለሆነ እኮ ነው አሁን ያ ህዝብ ሲገናኝ እንዴት አድርጎ እንዴት አይነት ሰላምታ ነው እንዴት አይነት ፍቅር ነው ያሳየው እንዴት አይነት እንባ ነው የፈሰሰው። ያን ያህል ሰው የሞተ አይመስልም በአንድ ጊዜ ሲለወጥ እና ያ በጦርነት ህዝብ እንዳለቀ እኛም እኮ ህዝቡን ገለኗል በሞራሉ አስተሳሰቡን፣ ተስፋ ቆርጧል። ቤተክርስቲያኑ ይህን ያህል ዘመን ተለያይታ ሶስት አራት ጊዜ የእርቅ ጉዳይ ሲደረግ ሲከሻ ህዝቡ ህዝቡ ህዝቡ ተጎድቷል፣ በጣም አዝኗል። እና ይሄ ነገር ይቆጨናል፣ ይሰማናል። ይሄን ነገር ጠፍቶ ቤተ ክርስቲያኒቱ አንድ እንድትሆን ፍላጎት ነበረን። ቅድም እንደተባለው ይሄ ነገር በጊዜ አልተሳካበትም። ጉዳይ አንድና አንድ ግልጽ ነው። የእኛም የቤተ ክርስቲያኑ አባቶች ድክመት ቢኖርም ትልቁን ድርሻ ደግሞ ያው መንግስት ይወስዳል። ስለዚህ አሁን ደግሞ እግዚአብሔር ይክበር ይመስገን። ከእግዚአብሔር የተሰጡ ናቸው ብዬ ነው የምለው እኔ በብዙ መድረክ ላይ መስክር ያለው እግዚአብሔር ፍጻሜያቸውን ያሳምር። ጠቅላይ ሚኒስትራችን ክቡር ዶክተር አብይ አህመድ ደግሞ ብሩ የሆነ አይምሮ እውነቱ የይቅርታ ሰው በማግኘታችን አሁንም ይህን እርቃችን ከእግዚአብሔር በታች እኮ የእሳቸው በእውነቱ ፍቅርና አቅርቦት ቅድም ብጹነታቸው እንዳሉት በእውነቱ የኦርቶዶክስ እኮ የእናንተ ብቻ አትምሰላችሁ የሁላችንም ናት ብሎ ነው የቤተ ክርስቲያንን ታላቅነት የገለጹት። እና መቼም ሰው የሚያስታርቀው ዘመን ነው የሚባለው ይሄ ነው። አሁን ጥሩ ዘመን መጣ። ስለዚህ ይሄንን እርቀ ሰላሙ እንዲመጣ ነው ስንወያይ የከረምነው እና ጉጉት አለን። በእርግጠኝነት በዚሁ ሰኞ ይጀምራል ጉባኤው ከአንዱ ከሁለት ቀን ባልበለጠ ጊዜ ውስጥ ጉዳዩ አልቆ ሰላም እንደሚፈሰፍን መቼም ምንም ጥርጥር የለንም። እኔና አሁን ብፁዕነታቸው የድርድሩ አካል ባንሆንም የእኛን አላማ የእኛን ሀሳብ ያው ደግሞ ብፁዓን ወንድሞቻችን አባቶቻችን ያውቁታል ይረዱታልና ነገሮች ይፈጸማሉ ብለን እናስባለን። ስለዚህ እኛ የተለያየንበት ዘመን የለም፣ እግዚአብሔር ይመስገን። አሁን ደግሞ በአንዲት መቅደስ ውስጥ አብረን ለማገልገል ነው ጥረታችን እንጂ በማህበራዊ ኑሮ አልተለያየንም። መቼም ትልቅ ነገር ነው ሁለታችሁም የተናገራችሁት፣ እንዳላችሁት ጠቅላይ ሚኒስትሩ እናንተ ደሃ ተበደለ፣ ፍርድ ተጓደለ ብላችሁ ጩሁ ያሉት መቼም ትልቅ መልእክት ነው። መጀመሪያ ሰላም ሳትፈጥሩና ቅድስት ቤተ ክርስቲያኒቱ አንድ ሳትሆን ስለ ድሃ መበደል፣ ስለ ፍርድ መጓደል ሊታይም ላይችል ይችላል። እናንተ እንደዚህ አይነት ሰላም በመካከላችሁ እንዳለ መከባበር በመካከላችሁ እንዳለ ስትገልጹ በምእመናኑ መካከል ግን ያለው ልዩነት በማያውቁት ምክንያት ምዕመናን ለምን ተብለው ጠረብ ተብለው ቢጠየቁ ይሄ ይሄ ብለው በማይጠሩት ምክንያት ተከፋፍለው ነው ያሉት። አንዲት ቤተ ክርስቲያን እየተከፈለች፣ አንድ ታቦት ሁለት ቦታ እየተከፈለ፣ አብያተ ክርስቲያን የሚከፈቱበት ጊዜ ነው ያለፈው። መቼም አሁን የተያያዘው ጥረት ዘላቂ የሆነ መፍትሔ ያስገኛል የሚል ጸሎት ነው በሁሉም ዘንድ ያለውና፣ ስትመለከቱት በልዑካኑ መካከል መቼም አባላት ባትሆኑም የራሳችሁ የቤታችሁ ጉዳይ ነውና መከታተላችሁ ማየታችሁ አይቀርም መጠየቃችሁ አይቀርም በልዑካኑ መካከል ያለው ስሜት መንፈስ ምን ይመስላል እናንተ አሁን እያላችሁ ያላችሁትን ያንጸባርቃሉ ወይ ስጋትስ አላችሁ ወይ በዚህ በሰላም መንገድ ላይ ሊቆም ይችላል እነዚህ ተወያዮች እነዚህ ተደራዳሪዎች ሰይጣንን ከፊታቸው በዚህ በዚህ በኩል መከላከል አለባቸው ብላችሁ የምትመክሯቸው ብፁሕ አቡነ ዮሴፍ፣ እንግዲህ ልኡካኑ እርቁ ሲጀመር ጀምሮ ሽማግሌዎችንም መጠው ቁና ስጡን ከማለት ጀምሮ ያው እንነጋገራለን። እናን ስለ እርቁ ሁል ጊዜ በጣም ይፈለጋል ስለሆነት ለመናገር በእኛ በኩል ብዙዎች አባቶች ስለእንደዚህ አይነት ነገር ቤተ ክርስቲያን አንድ ትሁን ስለሚለው ነገር በአባቶቻችንም በአገልጋዮች በሙሉ ስለ ቤተ ክርስቲያን ሰላም ሁሉም ያስባል። አንድነቱን ሁሉም ይፈልገዋል። ልኡካኑን ቤተ ክርስቲያን አንድነት አብረው ካሉት ጋራ ኦፕን ሁነው እንደሚነጋገሩ እንግዲህ ተስፋ አደርጋለሁ። ያው እነሱም እንግዲህ የዚህ ሰላሙ የመፍትሄ አካል ናቸው ብዬ አስባለሁ እና መፍትሄም ለማምጣት ለመወያየትም ለመነጋገርም የቤተ ክርስቲያኗን አንድነት ለአንድም ለመጨረሻ ድምዳሜ ላይ ለማድረስ በግልጽ እና በእውነት የክርስቶስን ቃል መሠረት በማድረግ ይዘው ቀርበው ተወያይተው መፍትሄ የሚሰጡ ናቸው፣ ብቃት አላቸው፣ ይህንን ዳር ያደርሳሉ ብሎ ነው እንግዲህ ሲኖዶስም አምኖ ውክልና የሰጣቸው። እና ስለዚህ ጥሩ መፍትሄ ያመጣሉ የሚል ግምት አለኝ። ምንም ስጋት የሎትም፣ ወደ መፋረስ ሊያደርስ ይችላል፣ በሰላሙ መንገድ ላይ ሊቆም ይችላልና ጥንቃቄ ያስፈልገዋል። ይህንን ሁኔታ አይን ከፍቶ ማየት ያስፈልጋል የሚሉት ስጋት የለትም። እኔ አሁን ምንድን ነው ስጋት በዚህ በሰላሙን ሰላም አይመጣም ብዬ አሁን ባለው ሁኔታ ላይ አልሰጋም። ካልሆነ ግን ይሄ የመጨረሻው የማይሆን ከሆነ አደጋው በጣም ከፍተኛ ነው። ህዝቡ ሰላሙን ሁሉን እያለ እየጠየቀ፣ ካህናቱ ሰላሙን ሁሉን እያለ እየጠየቀ፣ መንግስት ሰላሙን ሁኑ እያለ እየጠየቀ፣ የሀገር ሽማግሌዎች ሰላሙን ሁሉን እያሉ እየጠየቁ በዚህ ሁኔታ ላይ ይህ ሰላም መምጣት ካልቻለ እንዴት ሆኖ ነው ቤተ ክርስቲያንን በልዩነት ይዞ ማስቀጠል የሚቻለው? እንዴት ሆኖ ነው ለትውልድስ ማትረፍ የሚቻለው? እንዴት ሆኖ ነው ይችን ቤተ ክርስቲያን ከነ ታሪኳ ለሚቀጥለው ትውልድ አስተምሯዋን ማስተላለፍ የሚቻለው? እና ከባድ የሆነ ምዕመናንም የበለጠ እምነት የሚያጡበት አገልጋዮቹም አገልግሎታቸውን በጣም በስነ ስርዓት ሊያካሂዱ የማይችሉበት በጣም ከባድ ከባድ የሆነ ችግር ይገጥማል ብዬ አስባለሁ። ቤተ ክርስቲያኗን ይገጥማታል ችግር። ምክንያቱም ከማደግ ይልቅ ብዙ ችግር አለባት። አሁንም ሁኖ በጣም ብዙ ችግር ነው ያለባት። በእምነቱን በኩል ደግሞ ብዙ ተግዳሮት እየገጠማት ነው ያለ፣ በውጭም በውስጥም እና ይህንን ነገር ቤተ ክርስቲያኗን እንደ ቤተ ክርስቲያን ቀጣይ ሆናና ለትውልድ እንድትሻገር ያለው ጀኔሬሽኑ በአግባቡ እንዲገለገልባት አገልግሎት እንዲያገኝባት ለማድረግ። ይህ ሰላም ወሳኝነት አለ። ምንም ይሁን ምን ይሄ ሰላም መምጣት እንዳለበት እኔ አምናለሁ። ይሄንን ስለ እውነት ለመናገር በአጽንዖት ሁሉም ሰጥቶ የሚከታተለው ነው የመጨረሻ ነው ብዬ ነው ማምነው እና እኔ አልሰጋም። የመጨረሻው የእግዚአብሔር ጊዜው ደርሷል፣ ሰዓቱ ደርሷል የሚል እምነት ነው ያለ። ለመሆኑ በተደራዳሪዎቹ ላይ እምነት አለዎት? በሁለቱም ወገን ባሉት እንግዲህ በሲኖዶስ እኔም አይን መሆን አለባቸው መደራደር አለባቸው ብዬ በሲኖዶስ ከመረጡት ሰዎች አንዱ ነኝ እና የእኛንም ሀሳብ ይዘው ነው የሚቀርቡት። ስለዚህ እምነቱ በደንብ አለ፣ በእነሱ በአባቶች ዘንድ እምነት አለ። ቤተ ክርስቲያኗን ሙሉ ኃላፊነትም ደግሞ ተሰጥቷቸዋል በሲኖዶስ ይህን የማድረግ ብፁ አባታችን አቡነ ፋኑኤል እንደተባለው እኔ ስጋት አይታየኝም። እኛ እኮ አስቀድመን በእውነቱ የመጡ ትላንት ወዲያ ስንቀበላቸው ከኢትዮጵያ የመጡትን ሶስት ብፁዓን አበው ሊቃነ ጳጳሳት እና ልኡካኑን እዚህ ሀገር ከተሾሙት በውጭ ሲኖዶስ ካሉት ሁለት ሊቃነ ጳጳሳት ከእኔ ጋራ ሆነው ነው ኤርፖርት የተቀበሏቸው ለመጀመሪያ ጊዜ በዚህ አይነት ስርዓት ማለት ነው። እኛ እኮ ከእርቁ ከድርድሩ በፊት አስቀድመን ኦልሬዲ ተደምረናል። እኛ ጨርሰናል። እንደውም ኤርፖርት ሲገቡ ብፁዓን አባቶች እንዴ ለምንድን ነው ታዲያ የመጣ ነው ነው ያሉኝ። ቸርሳቸው ደግሞ አየናችኋል። አይ እኛ ተደምረናል። እናንተ ደግሞ ቅዱስ አባታችንን ደግሞ ይዛችሁ በክብር አብረን እንሄዳለን። ለዚህ ነው መጣችሁት እንጂ ስራው አልቋል እየተባባልን በደስታ ነው። ምክንያቱም ሁሉም እኛ እኮ ሁሉም በገዳም በደብር በቦ በየ በተለያየ ቦታ በትምህርት ቤት የሚተዋወቅ ነው አብሮ የኖረ ነው። ይሄን ያህል ችግር የለብንም። ስለዚህ ጥሩ መስማማት ላይ ተደርሷል። ያለውም አሁን በእውነቱ አባቶች ሲገናኙ አሁን አብረው ነው አንድ ሆቴል ላይ ያረፉት ሁሉም በጋራ በጋራ ይጸልያሉ፣ በጋራ አብረው ይመገባሉ። ቀደም ሲል እኮ ይሄ ሁሉ ነገር አልነበረም። ከዛ የሚሰጠው መመሪያ ጥብቅ ነበር እኮ አብራቸው አትጸልዩ፣ አብራቸው አትብሉ የሚባል ነገር ሁሉ ነበር። እውነት በጣም ያሳዝናል። እና አሁን ሁሉ አልፎ አብሮ እየተመገቡ አብሮ እየጸለዩ አብሮ እየተወያዩ ድርድሩ ኦፊሻሊ አይጀመር እንጂ እነሱ እርስ በርስ እየተነጋገሩ ነው። አሁንም የመክፈቻ ጸሎት እንደውም በዚህ አጋጣሚ ለቪኦኤዎች ማስተላለፉ ያው ሰኞ ከሰዓት በኋላ በስሪ ሰርቲ ፒኤም ላይ በደብረ ሀይል ቅዱስ ገብርኤል ካቴድራል የመክፈቻው ጸሎት ይደረጋል በጋራ እና ከቀደሙት ሶስት አራት ዞሮች በጣም የተለየና መረጋጋት ያለበት መተማመን ያለበት ፍቅር ያለበት ሁኔታ ነው። ምክንያቱም ጊዜ የፈጠረው አሁን ያው ሰዓቱ ጊዜ የፈጠረው ይሄ ደግሞ ለቤተ ክርስቲያኗ ብቻ የወጣ ፀሐይ ሳይሆን ለመላ ኢትዮጵያውያን የወጣ ፀሐይ ነው። ለመላ ኢትዮጵያውያን የተገኘ በረከት ነው። ለመላ የኤርትራ ሕዝብ የተገኘ ተመለከት ነው አሁን የምናየው ያለ ነው እና ያው ጊዜው ጥሩ በመሆኑ ዘዋለና እርቁ መቶ በመቶ ሰላማዊ በሆነ መንገድ እንደሚፈጸም አምናለሁ። ከኢትዮጵያ የመጡትም ሊቃነ ጳጳሳት እዚህም ካሉት ሊቃነ ጳጳሳት በእውነቱ በጣም አስተዋይ የሆኑ የረጉ አባቶች ናቸው። ጥሩ አመለካከት ያላቸው አባቶች ናቸው። ሁሉም ያሉትና ጉዳዩ አድካሚ ነው ብዬ አልልም እንጂ እግዚአብሔር ክፉን ያረቅልን እንጂ ክፉ እኮ ነገር ቅድም ብፁዕ አባታችን እንዳሉት እኮ ዝም ብለን ጭራ ሰንጥቀን የምንለያይ ከሆነማ እንግዲህ ጨው ለራስህ ስትል ጣፍጥ፣ ያለበለዚያ ድንጋይ ነው ብለው ይጠሩሃል፣ ይረግጡሃል ይኖራል ነው የሚለው፣ የሚፈጸምብን ይመስለኛል። ከዚህ በኋላማ ህልውናም አይኖራትም የዚች ቤተ ክርስቲያን። በዚህ ዘመን በእውነቱ ሳይገባን መንፈስ ቅዱስ ጠርቶ እዚህ ቦታ አስቀምጦን አልሁላችንንም በእውነቱ ይገባቸዋል ተብለን አይደለም፣ የእግዚአብሔር ጥሪ ሆኖ ነው። በእኛ እጅ ላይ በውጭም በውስጥም ባሉት አባቶች ላይ በሁለቱም ቅዱሳን አባቶች እጅ ላይ የዚች ቤተ ክርስቲያን እጣ ፈንታዋ በእኛ እጅ ነው ያለው በቅዱሳን አባቶች እጅ በእኛ በሊቃነ ጳጳሳቱ እጅ ነው ያለው። ይሄንን የህዝብ እንባ ማናበስ ከሆነ ግን ምላሹ ይችን ቤተ ክርስቲያን ማፍረስ ነው የሚሆነው፣ ህዝብን መበተን ነው የሚሆነው። ይሄ ደግሞ ትልቅ የሆነ ሀገራዊ የሆነ ለቤተ ክርስቲያን ብቻ ሳይሆን ጉዳቱ ለኢትዮጵያ፣ ለመላ ለአፍሪካ፣ ማለትም ጉዳቱ ብዙ ጉዳት ብዙ ኪሳራ የሚያመጣ ነው። በትንሽ ነገር ማለት በምንችለው ነገር ማሳለፍ ካቃተን መልሱ በጣም የከበደና የመረረ አንድ ጊዜ ደግሞ ከእጅ ከወጣ በኋላ የማይመለስ ነው የሚሆንብን። ስለዚህ ይሄ ሁሉ ግንዛቤ ውስጥ አባቶች ያስገባሉ የሚል እምነት አለ። ይህን ሁሉ ግንዛቤ ውስጥ አስገብተው ጉዳዮቹ ሁሉ ሰላማዊና እንደ በጎ የሆኑ ዘለቄታዊ የሆኑ መፍትሄዎች እንደሚያገኙ ተስፋ አድርጋለሁ እና ዋናው ዋናው መሰመር ያለበት ርቁ ይሳካል አራት ነጥብ ነው። ወደፊትም እንዲህ አይነት ታሪክ እንዳይደገምብን ብቻ አጽንኦት ሰጥተው ሊመለቅ አሁን መዋየት ያለባቸው ወደፊት ይሄ ነገር እንዳይደገም የሚለው ነው እንጂ ያለፈውም አልፏል። እንግዲህ ያለፈ ክረምት ቤት አይሰራም ያለውም አለው መሳለፍ ነው። ይሄ አሁን አደጋ ለማንም አይታየውም። በተለይ እኛ በቅርብ ከአባቶች ጋራ፣ ከሁሉም አባቶች ጋራ በዚህ በሁለት ቀን ውስጥ ተገናኝቻለሁ፣ ተወያይቻለሁ፣ ተነጋገር ያለው የሚያሰጋና የሚያስፈራ ቀይ መብራት አላየውም። እግዚአብሔር የተመሰገነው ጥሩ ነው ያለ እንግዲህ ብፁዓን አባቶች፣ ሁሉንም እንግዲህ እናንተ ናችሁ የምትገነዘቡት በቅርብ የምታውቁት ይሄ በድርድሩ በኩል በአባቶች በኩል ያለው ሁኔታ ነው። እንደ ገለጻችሁልኝ ይኸው ድርድር ነገ ሰኞ ሐምሌ 16 ከቀኑ 3 ሰዓት ተኩል ትሪ ሰርቲ ፒኤም በደብረ ኃይል ቅዱስ ገብርኤል ደብር ነው ያሉኝ የጋራ የጸሎት ስነ ስርዓት ይካሄዳል። በዚህ ስነ ስርዓት ላይ ምእመናን እንዲገኙ ይፈቀዳል። ይፈቀዳል ነገር በየቤተ ክርስቲያኑ ግን እኛ ደግሞ በሀገር ስብከቱ በክርስቲያናቱ፣ በሙሉ ያው በቴክስት አስታውቀናል። ካህናትም፣ ተወካዮች፣ የህዝብ ተ አባላት የሰንበት ዘማሪ ወጣቶች እንዲገኙ ነው። ለጋዜጠኞችም ለማንኛውም ህዝብ ክፍት የሆነ የጸሎት ስርዓት ነው። በውይይቱ ጊዜ ነው እንጂ ሌሎች አካላት የማያስፈልጉት፣ በጸሎቱ ግን የጋራ ነው። ደግሞ መጨረሻውን እግዚአብሔር ያሳምርና ማብቂያው ደግሞ በቅዱስ ሚካኤል ካቴድራል መጨረሻው ደግሞ ጸሎት እንደሚደረግ ብፁዓን አባቶች ለዚህ ሁሉ ካል የተቀመጡ በሁለቱም በኩል ያሉት ወስነው ተን አሳውቀውኛል። ስለዚህ ጥሩ ጥሩ ያለ ጥሩ ነገር እንዲህ ያለ ይህ የመጀመሪያ ነው ማለት ይቻላል። እንደዚህ አልተደረገም ከአሁን ቀደም። እስቲ እንግዲህ በመጨረሻ ለምእመናን ሁለታችሁም የምታስተላልፏቸው አጠር አጠር ያሉ መልእክቶች ካሉ ለሰፊው ምእመን የምታስተላልፉትን መልእክት ነው የምጠይቀው፣ ብፁዓን አባቶች ብፁዕ አቡነ ዮሴፍ። እኔ እንግዲያስ እንደው ከመናገሬ አንድ ጊዜ በሰንበት ትምህርት ቤቶች ሁልጊዜ ልብ የምትነካ አንድ ሁለት መስመር የሆነች መዝሙር አለች። እናያችን መልእክትናት መዝሙርም ናት። እዚህ ትብደመድ የምትፈቅድልኝ ደስ ይለኛል። እሺ አባቴ። አንድ አድርገን ጌታ አንድ አድርገን አንድ አድርገን አምላክ አንድ አድርገን ተመለ ያየቱ ህብረቱን ሰተኸን እኛ ሁላችንን አንድ አድርገን የእስራኤል አምላክ ፍቅርህን አልበሰን! አንድ አደርገን ጌታ አንድ አድርገን አንድ አድርገን አምላክ አንድ አድርገን። በመለያየቱ ህብረቱን ሰጠኸን እኛ ሁላችንን አንድ አድርገን የእስራኤል አምላክ ፍቅርህን አልብሰን። ይህን ጊዜ ስለሰጠህ እድሉን ስለሰጠህኝ በጣም አመሰግናለሁ። እንግዲህ ምእመናንም ካህናትም ሁሉም በጸሎት ይህንን ፕሮግራም እንዲያስቡ ነው መልእክቴ። በዚህ ሳምንት እንግዲህ የቤተ ክርስቲያን ልደቷ ነው ማለት ይቻላል። ወደ አንድነት የምትመጣበት ነው ብሎ ሁሉም ይጠብቃል። ይህንን እንዲሆንልን እግዚአብሔር መልካም ፈቃድ ይሁን። አሜን። ብፁዕ አባታችን አቡነ ፋኖኤል፣ እሺ እንግዲህ ያው ማጠቃለያው እግዚአብሔር አምላክ ይህንን በጎ የሆነ የመሥራት እንዲያሰማን። ካህናቱም ምዕመናንም ሁሉ አሁንም በጸሎታችሁ ጠንክሩ፣ በጸሎታችሁ አግዙን፣ እርዱን። እግዚአብሔር አምላክ ደግሞ እርቁን አድርጎ ምናልባት ከእርቁ በኋላ ደግሞ እንደው የወደፊት ያለንን ሁኔታ ያው ምናልባት እንደዚህ እድሉን ካገኘን ደግሞ በዚሁ ጣቢያ ሀሳባችንን የምንገልጽ ይሆናል። አሁን ግን ይሄ ነገር ከፍጻሜ እንዲደርስልን የሁላችሁም ጸሎት እንዳይለየን ነው በዚህ አጋጣሚ ማሳሰብ እንፈልገው። እንግዲህ እግዚአብሔር አምላክ ቸር እንዲያሰማን ፈቃዱ ይሁንልን ነው የምለው። አሜን። እጅግ የተከበራችሁ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ብፁዓን አባቶች ብፁዕ አቡነ ፋኑኤል፣ ብፁዕ አቡነ ዮሴፍ ለሐሳቦቻችሁ፣ ለአስተያየቶቻችሁ፣ ለምክሮቻችሁ ሁሉ እጅግ በጣም አድርጌ አመሰግናለሁ። በአድማጮቼ ስም እግዚአብሔር ያክብርልኝ። ስለ ሰጣችሁን ጊዜ እግዚአብሔር ይስጥልኝ። አሜን። እግዚአብሔር ይስጥልን። እኛ ምድሉን ስለ ሰጣችሁን በጣም እናመሰግናለን። አሜን፣ አሜን። ደህና ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ ማግኘት ይቻላል። እያስተናገድኳችሁ ያለሁት ሰሎሞን አባተ ነኝ። ወደ ተከታዩ ዝግጅታችን ላሸጋግራችሁ። ጠቅላይ ሚኒስትር አብይ አህመድ ከሦስት ቀናት በኋላ ዋሽንግተን ይገባሉ። ጠቅላይ ሚኒስትር አብይ አህመድን የፊታችን ሐሙስ ሐምሌ 19 2010 ዓ ም ዋሽንግተን ዲሲ ላይ ለመቀበል ከዚያም በተከታታይ የሚመሯቸውን መድረኮች ለማመቻቸት ቁጥሩ የበረከተ ኢትዮጵያዊና ትውልደ ኢትዮጵያ በሚኖርባቸው ሎስ አንጀለስና ሚኔሶታ ላይም የሚካሄዱ ሥነ ሥርዓቶችን ለማዘጋጀት የሚደረገው አሜሪካ ያሉ ኢትዮጵያውያን ርብርብ ተጠናክረዋል። የሦስቱም ቦታዎች ዝግጅት ምን እንደሚመስል እንዲናገሩ ሦስት ሰዎችን ጋብዣለሁ። በቅድሚያ ተዋወቋቸው። ሰላም ጤና ስጥልኝ። አቤል ጋሼ ይባላለሁ። በዋሽንግተን ዲሲ የክቡር ጠቅላይ ሚኒስትር አብይ አህመድን የአቀባበል ስርዓት ለማከናወን የተቋቋመው የአስተባባሪ ኮሚቴ የሚዲያ ክፍል ተጠሪ ነኝ። ደህና ስጥልኝ። እኔ አቶ ትሽሬ ዋቀው ይባላለሁ። የኦሮሞ ኮሚኒቲ ማህበረሰብ ፕሬዚዳንት ነኝ። እዚህ ምን ምንሶራ እንደዛውም ደግሞ የክቡር ጠቅላይ ሚኒስትር አብይ አህመድ መምጣትን በምመለከት ከተቋቋመው ኮሚቴ የኮሚቴው መሪ ነኝ። ጤና ስጥልኝ። ዳንኤል አርጋው ይባላለሁ። እዚህ ነት ካሊፎርኒያ ግዛት የሎስ አንጀለስ የአሜሪካ ድምፅ ሬዲዮ ዘጋቢ ነው። ሶስታችሁንም በጣም አመሰግናለሁ። እንግዲህ ጠቅላይ ሚኒስትር አብይ አህመድ ወደ ዩናይትድ ስቴትስ ሊገቡ ከአንድ እጅ ጣቶች ያነሱ ቀናት ናቸው የቀሩት። ዝግጅታችሁ ምን ላይ ይገኛል? ለመሆኑ የጣዳችሁት ሁሉ በጥሩ ሁኔታ እየበሰለላችሁ ነው ወይ? የሰው ስሜት ምን ይመስላል? እነዚህን ጥያቄዎች ይዤ ነው ወደ እናንተ ዛሬ የመጣሁት። አቶ አቤል መቼም መጀመሪያ ጠቅላይ ሚኒስትሩ እግራቸው የሚረግጠው ዋሽንግተን ነውና፣ ልክ ነው ዋሽንግተን ዲሲ እንግዲህ ከኢትዮጵያ ውጭ ብዙ ኢትዮጵያውያን እና ትውልደ ኢትዮጵያውያን ኤርትራውያን ሁሉ የሚገኙበት በመቶዎች ሺዎች የሚቆጠር ሕዝብ ያለበት ነው። በመሆኑም ይህ ዝግጅት ልዩ ዝግጅት ነው። በሀገራችን ታሪክ ይሄ የመጣው ልዩ ጊዜና ራዕይን ደግሞ የተሸከሙ ታላቅ መሪ ሲመጡ ይህንን አቀባበል ለመቀበል ከዳር እስከ ዳር በመንቀሳቀስ ላይ ይገኛል። ይህንን ፕሮግራም ለማከናወን የአስተባባሪ ኮሚቴው በጠቅላላ በዙሪያው የሚገኘውን ሕዝብ አስተባብሮ የዲያስፖራ ኮሚቴ ከመንግስት ተጠሪዎች ከኤምባሲ ጋር በመተባበር ፕሮግራሙን ሰፋ ባለ በሰከነ በፕሮፌሽናል መንገድ የሚካሄንበት መንገድ እያከናወነ ነው የሚገኘው። የተለያዩ ኮሚቴዎች ተዋቅረው ይሰራሉ። በኮንቬንሽን ሴንተር የሚኖረውን ሰላሳ ሺህ ሕዝብ ድረስ በላይ የሚጠበቀው እናስተናግድበት ፕሮግራም አለ። እንደዚሁም ደግሞ የታውን ሆል ሚቲንግ ከተማው የተውጣጡ ዲያስፖራውን የሚወክሉ አካላት ተሰብስበው የሚነጋገሩበት ፕሮግራም አለ። በዚህ ዙሪያ የሚሰራውን ስራ ለማስተባበር የመስተንግዶ ኮሚቴ፣ የሎጂስቲክ ኮሚቴ፣ የሴኩሪቲን በተመለከተ እንዲሁ የሚሰሩ የተለያዩ ኮሚቴዎች ተዋቅረው ይሰራሉ። ሚዲያውን አስተባብረን እንሰራለን። በጠቅላላ ፕሮግራም ስኬታማ እንዲሆን የኢትዮጵያዊነት እንግዳ ተቀባይነት ባህሪያቸው በምናሳይበት መንገዱ የምንቀርብበት ሁኔታ ከፍ ባለ ዝግጅት በተጠናከረ ሁኔታ እየሰራን እንገኛለን። ስራው እየተሰራ ነው። እርግጠኛ ነኝ በእለቱ ጁላይ ትንቲ ኤይት ይህን ታላቅ መሪ ተቀብለን የሚያራምዱትን ፖሊሲ የተሸከሙትን ራዕይ እኛም እንደ ህዝብ ተከትለን የምንቀበልበትን በኢትዮጵያ ሀገራችን ያለውን ደግሞ ትግል አብረን የስራውን ሁሉ መንገድ አብረን በስራ ምንሳ ተፈት መንገድ የምንወያይበት ጊዜ ይሆናል ብለን በጉጉት የምንጠብቀው ጊዜ ነው። አቶ አቤል አመሰግናለሁ በጣም ወደ ዳንኤል አርጋው ልሄድ። ጠቅላይ ሚኒስትሩ ከዋሽንግተን ቆይታቸው በኋላ እሑድ የዛሬ ሳምንት ጊዜያቸውን የሚያሳልፉት ምዕራብ አካባቢ ከሚገኙ ኢትዮጵያውያን ጋር ነው። ዝግጅቱ ምን ይመስላል እናንተ ጋር ዳንኤል፣ ሎስ አንጀለስ ከተማ ከሀምሳ ሺህ በላይ ኢትዮጵያውያኖች ና ትውልደ ኢትዮጵያውያኖች ይኖሩበታል ተብሎ የሚገመት አካባቢ ናት። ትንሿ ኢትዮጵያ ደግሞ ሊትል ኢትዮጵያ በሚል የመንገድ ስያሜ የተሰጣት በውስጧ ሸክፍ የያዘች አንጋፋም ከተማ ናት። ና ሰለሞን ይህን ያክል ስለ ሎስ አንጀለስ በጨረፍታ ካልኩ ወደ ተነሳውበት እና ወደ ጠየቀች የአንኳር ጉዳይ ያመራለው እንደ አውሮፓውያን ዘመን አቆጣጠር ሐምሌ ሀያ ዘጠኝ ሁለት ሺህ አስራ ስምንት ልክ የዛሬ ሳምንት መሆኑ ነው። የኢትዮጵያው ጠቅላይ ሚኒስቴር ክቡር ዶክተር አብይ አህመድ ለሚያደርጉት ታሪካዊ የተባለው ህዝባዊ ውይይት በሎስ አንጀለስ እና በሁሉም ትልልቅ ከተሞች የተለያዩ ንዑሳን ኮሚቴዎች ተቋቁመው እንቅስቃሴ በማድረግ ላይ ይገኛሉ። ከተለያዩ የማህበረሰብ አካላትም የተውጣጡ ሎስ አንጀለስም የሚገኘው የአብይ ኮሚቴም ጠቅላይ ሚኒስትሩን ለመቀበል ሽር ጉዱ ተጠዋጥፏል እና ከአስተባባሪ ኮሚቴ የተገኘው መረጃ እንደሚጠቁመው በተሳካ ሁኔታ ሁሉም ነገር መልክ መልክ እያያዘ መሆኑን ነው የገለጹልኝ። ግንቡን እናፈርሳለን፣ ድልድዩንም እንዘረጋለን እሺ፣ ለዶክተር አብይ በሚል መሪ መፈክር ጠቅላይ ሚኒስቴሩን ለመቀበል ነው የታሰበው። ዶክተር አብይ አህመድ በአጭር ጊዜ ውስጥ ላስመዘገቧቸው የሰላም፣ የፍቅር፣ የእርቅ ዘመን በብዙዎቹ ዘንድ ከፍ ያለ ይሁንታን ያገኙ መሪ መሆናቸው ይታወቃል እና በዚህ በሎስ አንጀለስ የሚኖሩ ኢትዮጵያውያኖች እና ትውልደ ኢትዮጵያውያን የዚሁ ደስታ ተጋሪ ናቸው። የሚገርም ነገር ሰለሞን፣ ኢትዮጵያውያን የሚገበያዩበት ሱቅ መደብሮች፣ አለያም ሬስቶራንቶች ብቅ ብለ ስትቃኝ ይህንን እውነታ የሚያረጋግጡ ክስተቶችን ታዝበ ነው የምትመለሰው። የኢትዮጵያውያን የዕለት ተዕለት ወግ ስለ ጠቅላይ ሚኒስትሩ የሰሯቸው በጎ ነገሮች እንዲሁም በዚህ በከተማችን ስለሚያደርጉት ህዝባዊ ውይይት ዙሪያ ነው። የዶክተር አብይ አህመድ ምስል ያረፈበት ካናቴራዎች ተዘጋጅተው ተደምረናል፣ ዶክተር አብይን እንደግፋለን የሚሉና ሌሎችም የድጋፍ ትዕይንቶችንም ምትመለከታለን። እስቲ ወደ ምነሶታ ደግሞ ሊሂድ፣ የሚቀጥለው ጉዟቸው ከሎስ አንጀለስ የጠቅላይ ሚኒስትሩ ምነሶታ ነው። አቶ ተሽቴ እንዴት ናችሁ እናንተ? በጣም እናመሰግናለን። ምንሶታ እንግዳዎች የምትታወቀው አንደኛው ፎርቹን ፋይቭ ሀንድርድ ከምፐኒ የምገኙበት ነው በጣም ስትሮንግ ኢኮኖሚ ያላት አገር ናት። ሌላው ደግሞ የምትታወቀው እዚህ ማህበረሰባችን ከትውልድ ኢትዮጵያ የሆኑት ወደ ሰባ ሺህ የሚገመት ነው በግምታችን ያለ ነው። ከዛ ውስጥ ደግሞ አብዛኛው ሰው የሚገኘው ከኦሮሞ ማህበረሰብ ወደ አርባ ሺህ የሚገመት ነው እና በዛው መሰረት ሊትል ኦሮሚያ በሚባል ኦሮሞ ስትሪት የሚባል ያላት ስቴት ናት። አብዛኛው ሰው በብዙ ስራ በሞያ በቢዝነስ the south for in Miadgana, but I'm vibrant, uh welcoming uh state and donor Abzanio Chacho. ቪኦን የሚያዳምጡ ሰዎች ያውቁታል። ምንሶታ ላይ እንደ ዋሽንግተን ዲሲ እና የሌ እኛ ካውንስለር የለንም፣ ግን ኤምባሲው ሰው መድቦልን፣ አንድ ሰው ከመጀመሪያው ጀምሮ እዚህ ተገኝቶ ከእኛ ጋር ኮኦርዲኔት ያደርጋል። በጣም ደስ የምለው ሁሉም ሰው ሁሉም ከእያንዳንዱ ብሔረሰብ ላይ ተወጣት ነው ኮሚቴ የተቋቋመው። ኮሚቴው ከመጀመሪያው ጀምሮ ፕሪንሲፕልን በማስቀመጥ ኦል ኢንክሉሲቭ የክቡር ሚኒስትሩን ራእይ በማከተል እያንዳንዱ ማህበረሰብ እንዲካተት ሬፕሬዘንቴሽን በየሁሉ እንዲካተት ተደርጎ ብዙ ውይይት ወደ ስምንት ጊዜ ተገናኝተናል። በዚህ ግንኙነታችን ኮሚቴ በማቋቋም የትራንስፖርቴሽን ኮሚቲ፣ ሎጂስቲክስ ኮሚቲ፣ የሚዲያ ኮሚቲ፣ ቢዝነስ ዲቨሎፕመንት ኮሚቲ፣ ኢንተርቴንመንት ኮሚቲ፣ ሪሴፕሽን ኮሚቲ፣ ካልቸራል ኢቨንት ፓርቲኩላሪ ኤርፖርት ላይ ሪሴፕሽን ላይ እንደገና ደግሞ ሲኪሪቲ ኮሚቲ ክሎዝሊ ከሲኪሪቲ ጋር በማስራት በጣም ደስ በሚል ሁኔታ ነው ሁሉ ሰው ሲሳተፍ ያየሁት። በጣም ምገርመው ሰው ሁሉ ምን ልርዳ፣ ምን ላርግ፣ እኔ የቱ ጋር ልሳተፍ ብሎ ነው የምጠይቀው። በአጭር ጊዜ ውስጥ እንደዚህ አይነት ሁሉን አቀፍ ፍቅር የተሞላበት የተለየ ሀብት ያለው አገር የሁሉ ሰው ወጣቱ በተለይ ፊውቸሩን እንዲያይ በዛ ሀገር ራሱን ማለት እንድችል የማድረግ ራዕይ ስፈጠር ሁላችንም የቼንጁ አካል መሆን ነው የምንፈልገው። ይሄ ለውጥ ስር እንዲሰድ ነው የምንፈልገው። ከዚህ አንጻር ነው ሁሉ ሰው ማህበረሰብ በደስታነት በተሞላ እየተሳተፈ ያለው። እስካሁን ያጋጠመን ምንም አይነት ችግር የለም። የስብሰባ ቦታን በምመለከት ኦልሬዲ ሴኪር አድርገን ሴኪሪቲ ፕሮሰስ ቮለንቲርስ፣ ሰው እንዴት መግባት እንዳለበት፣ ይሄን ሁሉ መግለጫ በተለየ መንገድ እየሰጠን ጨርሳችሁ ነው። ሲክስ ሀንድረድ ኖርዝ ፈርስት አቨኒው ታርጌት ሴንተር ነው የሚባለው። አስራ አምስት ሺህ ና ከዛ በላይ ነው የሚይዘው አንዳንድ ቦታ በቅርበት ያሉ ቦታዎችን ለሴኪዩሪቲ ብለን የተውናቸው አሉ። በአጠቃላይ ወደ አስራ አምስት ሺህ የምጠጋ ቦታ ነው የያዝ ነው እና ያንን ሳይን አድርገን ተከፍሎ ሁሉ ነገር አልቋል። ለዛሬ ጊዜው በማብቃቱ እዚህ ላይ አቁም ሰፋ ላለመረጃ ነገዣቸውን መለሳለሁ። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ ለዛሬ በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ አዘጋጅና ያስተናገድኳችሁ ሶሎሞን አባተ ነኝ። ከእኛ ጋር ስላመሻችሁ አመሰግናለሁ ሰላም በደህና አደሩ